go go and be the b o n <laughs> ሰላም ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የመስከረም 30 2014 ዓ ም የእሁድ ምሽት መሰናዶው ጀምሯል። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ የምናመሽ ይሆናል። ለዛሬው በእሁድ ምሽት ሁልጊዜም እንደምናደርገው በሳምንት ውስጥ ከተደመጡና በድጋሚ ቢሰሙ መልካም ይሆናሉ፣ ያነቃቃሉ፣ ያበረታታሉ ያልናቸውን መርሃ ግብሮች መራርጠን ይዘንላችኋል። የሙዚቃ ምርጫም ይኖረናል። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። Thank you በሳምንት ውስጥ ከተደመጡና በቅድሚያ ልናደርገው የወደድ ነው ታሪክ የ12 ዓመቷን ትውልደ ኢትዮጵያዊትና አሜሪካዊት እናቷ ጋር የተያያዘ ነው እነዚህ እናትና ልጅ በኢትዮጵያ ያሉ ህጻናት የማንበብና የመጻፍ ክህሎታቸውን እንዲያዳብሩ የሚያስችሉ መጽሐፍትን እየጻፉ በነጻ ለማዳረስ እየሰሩ ነው ሰፊ ልብ ትልቅ ህልም ብለው በአቋቋም ድርጅት አማካኝነትም እስካሁን ድረስ በአማርኛ ትግርኛ ኦሮምኛ ሶማልኛ የተጻፉ አዳዲስ ታሪክ ያላቸው ከመቶ ሺህ በላይ መጽሐፍትን በተለያዩ የተለያዩ የሀገሪቱ ክፍሎች ያዳረሱ ሲሆን በኢትዮጵያ መሰረታዊ ትምህርት እንዲስፋፋ የማገዝ ዓላማም እንዳላቸው ይናገራሉ። የድርጅቱ መስራች ኤሊኖር አንጀሊተስ እና ልጇ ሌላ አንጀሊተስ ያናገረቻቸው ስመኝሽ የቆየ ነበረች። ቀጥሎ ይሰማል። በዩናይትድ ስቴትስ ሲያትል ከተማ ነዋሪ የሆነችው አሜሪካዊቷ ኤሊኖር አንጀሊተስ በወጣትነታቸው ከኢንዶኔዥያና ከኔዘርላንድ በስደት ወደ አሜሪካ ከመጡ ወላጆቿን የተወለደችው ባለቤቷም እንዲሁ ለከፍተኛ ትምህርት ወደ አሜሪካ የመጣ ግሪካዊ ሲሆን ቺካጎ ውስጥ ተዋውቀው ከተጋቡ በኋላ ካፈሯቸው ሁለት ወንዶች ልጆች በተጨማሪ የስድስት ወር ሕፃን ሆና ከኢትዮጵያ በማደጉ የወሰዷት የአስራ ሁለት ዓመት ልጅ አለቻቸው። ሌላ አንጀሊተስ ሌላ ለመጀመሪያ ጊዜ የተዋወቅናት የስድስት ወር ሕፃን እያለች አዲስ አበባ ላይ ነው። እኔና ባለቤቴ አብረን ነበርን እና በጣም ደስ የሚል ስሜት ነበረው። በተለይ ባለቤቴ ሁለቱ ልጆች ተወልደው ሲያቅፋቸውና እንኳን ደስ አለ ሲሉት የተሰማው ስሜት ነበር የተሰማው። የስደተኝነትን ሕይወት በየግላቸው የሚያውቁት ኤልኖርና ባለቤቷ ሌላ ስለ ሀገሯ እንድታውቅ ወደ ኢትዮጵያ ወሰዷት። ገና የሶስት ዓመት ልጅ እያለች ነበር። ይህን የመጀመሪያ ጉዞዋን ባታስተውሰውም ሌላ ከእናቷ ጋር በተደጋጋሚ ወደ ኢትዮጵያ ያደረገቻቸውን ጉዞዎች በጽሑፍ ታሰፍር ነበር። መጽሐፍ በጣም ነው ደስ የሚለኝ ኢትዮጵያ ሄጄ ያሳለፍኳቸውን ትዝታዎች በወረቀት ላይ ስጽፋቸውና ለሰው ሳካፍላቸው በጣም ደስ ይለኛል። እነዚህ ጉዞዎች ናቸው ዛሬ በርካታ የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ሥነ ምግባርን የሚያነጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ መጽሐፍት መነሻ የሆኑት እናትና ልጅ ሰፊ ልብ፣ ትልቅ ህልም በሚል ባቋቋሙት ድርጅት በተለያዩ የኢትዮጵያ ቋንቋዎች የተጻፉ የህጻናት መጽሐፍትን በነፃ እንደሚያሰራጩ ኤልኖር ትናገራለች። በጣም ልቤን የነካው ነገር ልጆች መጽሐፍት ማግኘት ካልቻሉ እንዴት ለወደፊት ህይወታቸው ጠቃሚ የሆነውን የማንበብ ፍቅር ሊያዳብሩ ይችላሉ የሚለው ነው። ኢትዮጵያ ውስጥ የልጆች መጽሐፍት ብዙ የሉም። ይህ አሜሪካና አውሮፓ ውስጥ የማይታሰብ ነው። ጎንደር ውስጥ ላይብራሪ አሳድሰን መጽሐፍቶችን ስንፈልግ አንድ አምስት መጽሐፍ ወዳሳተመ የጀርመን ድርጅት ጠቆሙኝ። ያ ነው ምን ያክል የመጽሐፍ ችግር እንዳለ ያመላከተኝ። ስለዚህ አላማችን ይህንን ክፍተት መሙላት ነው። አዳዲስ ታሪክ ያላቸው በኢትዮጵያ የተለያዩ ቋንቋዎች የተጻፉ ሁለት መቶ መጽሀፍቶችን ለማሳተም የሚጥር ሌላ ድርጅት እስካሁን አላውቅም። በሁለት ቋንቋዎች ስለሚጻፉ ልጆች የእንግሊዝኛ ችሎታቸውንም ያሻሽላሉ። ዋናው አላማችን ግን አንድ ላይብረሪ መሙላት የሚችል መጽሐፍቶችን ማዘጋጀት ነው። ድርጅታቸውን ባቋቋሙ በአራት ዓመት ጊዜ ውስጥ ኤልኖርና ሌላ 105000 መጽሐፍትን በኢትዮጵያ ለሚገኙ ህጻናት ያደረሱ ሲሆን ከነዚህ ውስጥ 107 በተለያዩ በጎ ፈቃደኞች የተጻፉ አዳዲስ ታሪኮች ናቸው። ሌላም ከእናቷ ጋር በመሆን ሁለት መጽሐፎችን የጻፈች ሲሆን በተወለደችበት ሀገር ያሉ ህጻናትን መርዳት በመቻሏ በጣም ደስተኛ ናት። ልክ ማንም የማይወስድብኝ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ለተወለድኩበት ሀገሬ የሆነ ነገር ማድረግ መቻሌ ለእኔ በጣም ትልቅ ነገር ነው። አንድ ጊዜ የልጆች ትምህርት ቤት ሄጄ አንዲት ማንበብ የምትወድ ልጅ ተዋወኩ። በአማርኛም በእንግሊዝኛም መጽሐፎቹን ስታነብሳያት በጣም ትልቅ ኩራት ተሰማኝ። ሌላ መጽሐፎቹን ከመጻፏ በላይ የሚያስደስታት ግን እሷና እናቷ ኢትዮጵያ ውስጥ ትምህርት ማግኘት ላልቻሉና መጽሐፍትን እንደ ልብ ለማያገኙ ልጆች መጽሐፍት እንዲያገኙ መርዳታቸው ነው። ኢትዮጵያ ውስጥ ያሉ ህጻናት እኔ ያነበብኳቸውን መጽሐፎች ማንበብ እንዲችሉ ፈልጋለሁ። እንደኔ የመጓዝ እድል አግኝተው የተለያዩ ዓለሞችን እንዲያዩ፣ ያዩትንም ነገር እንዲጽፉ እመኛለሁ። ሌላና እናቷ የሚያዘጋጇቸው መጽሐፎች በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ቢሆንም ድርጅቱ ራሱን በገንዘብ እንዲያግዝና የመግዛት አቅም ያላቸው ሰዎችም ቢሆኑ መጽሐፎችን ለልጆቻቸው እንዲገዙ በአማዞን ድህረ ገጽ አማካኝነት ለገበያ ይቀርባሉ። መጽሐፎቹ ህጻናትን ማንበብና መጽሐፍ እንዲችሉ ከማገዝ በተጨማሪ ስነ ምግባርና ባህልን የሚቀርጹ ታሪኮች እንዲይዙ ሆነው በበርካታ በጎ ፈቃደኛ ባለሙያዎች የተጻፉ እንደሆነ ኤልኖር ትገልጻለች። ይህንን ድርጅት ያቋቋምነው በትብብር መስራት እንደምንችል በማመን ነው። ኢትዮጵያ ውስጥ የሚሰራ ሌላ የእርዳታ ድርጅት መሆን አልፈልግም። ስለዚህ አብረው የሚሰሩ ብዙ አሉ። እንዲያውም አብረውን የሚሰሩ ሰዎች በጨመሩ ቁጥር ነው ስኬታችንን የምንለካው። ሁሉም ሰው እንዲሳተፍ እንፈልጋለን። ለምሳሌ ዊማ የሚባል ድርጅት የእኛን መጽሐፎች ወስዶ በጣም ገጠር በሆኑ የኢትዮጵያ ክፍሎች ውስጥ የሚገኙ ትምህርት ቤቶችና ላይብረሪዎች ያዳርስልናል። ያ በጣም ያስደስተናል። ስለዚህ ሌሎች በኢትዮጵያም ከኢትዮጵያም ውጪ የሚገኙ አርቲስቶች፣ ጸሐፊዎች የዚህ ፕሮጀክት አካል እንዲሆኑ እንፈልጋለን። መጽሐፍትን ከማዳረስ በተጨማሪ ሌላና እናቷ ሌላ በተወለደችበት በባህር ዳርና በጎንደር ከተማ ላይብረሪ በመክፈት ለተማሪዎች አገልግሎት ይሰጣሉ። ከእናቷ ጋር በምትሰራው በጎ ስራ ደስተኛ የሆነችው ሌላ ስታድግ ጸሐፊ መሆን ትፈልጋለች። ሳድግ ጸሐፊ መሆን ነው የምፈልገው። ደስ የሚል ስራ ነው። በቃ ድንገት መጻፊያ አንስቼ ስጽፍ የራሴን ዓለም እፈጥራለሁ። ያንን ማድረግ መቻሌ ልክ የተለየ ኃይል ያለኝ መስሎ እንዲሰማኝ ያደርገኛል። ሌላና እናቷ ኤልኖር የሚወዱት አንድ የኢትዮጵያ አባባል አለ፣ ድር ቢያብር አንበሳ ያስር ከተባበርን ኢትዮጵያ ውስጥ የተማሩ ህጻናትን ቁጥር ማሳደግ እንችላለን ብለው ያምናሉ። ከተለያዩ በጎ ፈቃደኞች ጋር በመተባበርም በዚህ ዓመት ብቻ ተጨማሪ አንድ መቶ ሺህ መጽሐፍትን ለኢትዮጵያ ህጻናት ለማዳረስ እቅድ አላቸው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ የእሁድ ምሽት መሰናዶ ነው። ወደ ሁለተኛው ዘገባ ደግሞ እንሻገር። ከቅርብ ጊዜ ወዲህ ባደይ አበባ ያጌጠ አረንጓዴ ምንጣፍ በተለያዩ መንግስታዊና መንግስታዊ ያልሆኑ ትላልቅ መሰናዶዎች ላይ መመልከት የተለመደ ነገር ሆኗል። እኛም ዛሬ ከዚህ ምንጣፍ ጀርባ ያለችውን ወጣቷን ስራ ፈጣሪ ኢድድያ ዳምጠውን ይዘንላችኋል። ኢድድያ አክሊል የተሰኘ ተቋም ያላት ሲሆን ተቋሟም የአካባቢ ጥበቃ ላይ ዘላቂ የሆነ መፍትሄ ለማምጣት ይጥራል። ከኢድድያ ጋር ቆይታ ድርግ የነበረ ነበረ በሚቀጥለው መሰናዶ አጠናቅረዋለሁ። እነሆ ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት ዓመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ፣ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ይድድያ ዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች። ልክ ዲግሪ እንደጨረስ ተቀጥሬ ይሰራ ነበረ ና የሰራውበት ድርጅት የአሜሪካ ኮምፓኒ ሆኖ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱን በምሰራበት ወቅት ደግሞ እየሰራሁ ማስተርሴንም አልነበረ ና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማየት ጀመርኩኝ ና የሆነ ጋዜጣ ላይ ፖርተሮርፎችን አይደ ነው የሆነ ጋዜጣ ላይ ወጣ ነበረ አርቲክል ላይ ነበርኩት ስለ ባምብ ጻፋ ኢትዮጵያ ውስጥ ና ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበርኩኝ ና ከጣሉ ነገሮችን ሰብስቤ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ ና እሱን ሆቤ ከዚህ አይካ በጣም መስራት ፈለኩኝ እዚህ ነገር ላይ እንዴት ነው ራሴ ላይክ የሆነ ባለኝ ሪሰርች ወይ ባለኝ ውቀት እንዴት ኮንትሪቢዩት ላድረግ እችላለሁ በሚል ተነሳሽነት ፈጠረብኝና አንበብ ጀመርኩኝ። እና ቴክስት ስታይል በአንዱ ዙሪያ ላይ ሰራሁኝ ማለት ነው። የመመረቂያ ጽሁፏን ካስገባች በኋላ ስለ ቀርካሀ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው። ሚጎል ነገር እስቲ በምን ምን ሊሆን ይችላል ይሄ ሚሶ በምን መልኩ ሊሆን ይችላል በሚልታስብ የካልሲ አይዲያ መጣልኝ። ሚሶ የሚያደርገው ነገር ነው፣ አክሰሰሪ ነው፣ ምናምን ጠሚ ነው እሱን ሞር እሱ ላይ መጨመሪያ እንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም። እና ያንን ፊድባክ ደግሞ በመስማት ሞር ሌሎች ፕሮዳክቶችን ክግሪት ለምን አይደረጉም በሚል ለሌሎች ፕሮዳክቶች በአክሊል ብር ቀርከሃ ጸረ ባክቴሪያ ና ጸረ ፈንገስ ባህር ያለው እፅዋት ሲሆን ከቀርከሃ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ፣ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸው ና ይህም ከካልሲው በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው። ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል? ይሄንን ብዬ በማስብበት ጊዜ ሌላው ቤት እናያየሁ ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንንን ዕቃ በጣም ኖትስ ማድረግ ጀመርኩኝ። ና ምንጣፍ ዩዚ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ያለ ነገር ነው። ና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ እዛ አኳያ ለምን ቴስታ እናደርገውም ብለን ሞከር ነው ማለት የሰውን ፊባት ለም ያለን ዲዛይኖችን እየጨመር መጣን። አዲስ ስራ መጀመር ከባድ መሆኑን የምትናገረው የዲዲያ ወጣቶች በተለይ ተስፋ ባለመቅረጽ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ ና በዙሪያቸው ሊያበረታታቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች። ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይ አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። እየተማሩ ነገሮችን ቶሎ በዛው ፔዝ ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ያ ለእኔ ብርታት ሆኑኛል። ለቃ አይሆንም ብዬ በምተውበት ጊዜ አይ እንዲኮ ብታረጊው ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ጥሩ ይጠቅማል በጣም ሌላ ደግሞ ራሴም ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ እንደዚህ አይዲያ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ አለም ላይ እንደ ኢትዮጵያ ዓይነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉ እና እዛ ላይ በማመልከት የተለያዩ

when you visit ሃፒና ሪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ደግሞ በእድሜ ትንሿ ስለሆነችው ከሱርማ ብሔረሰብ የተወከለችው የፓርላማ አባል ትደነቅ ገልዱ ጋር እናስተዋውቃችኋለን። ዘጋቢያችን ዮናታን ዘብዲዮ ስናነጋገራት ቀጥሎ ይቀርባል። ትደነቅ ገልዱ የ23 ዓመት ወጣት ስትሆን በ2013 ዓመተ ምህረት የመጀመሪያ ድግሯን ከሐዋሳ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃለች። የተወለደችው ኋላ በሰው እጅ የተገደሉት አባቷ የኢትዮጵያ ፓርላማ አባል በነበረው ጊዜ አዲስ አበባ ሲኖሩ ሲሆን ያደገችው በሐዋሳ ከተማ በአቤነዘር የህጻናት መረጃና ማሳደጊያ ውስጥ መሆኑን ትናገራለች። ትደነቅ አሁን የሱርማን ብሔረሰብ በመወከል በእድሜ ትንሿ የኢትዮጵያ ፓርላማ አባል መሆናለች። የአባቷ መገደል ለዚህ እንዳበቃትም ትገልጻለች። በእርግጥ አባትን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል ለሀገሩ ለነበረበት አካባቢ እና ለእኔ ደግሞ አሁን ላለውበት እንድደርስ አባቴ ሲያደርጋቸው የነበራች የነበሩትን ነገሮች ያው ማሳካት እንድችል ሲያደርጋቸው የነበሩች ነገሮች ለእኔ ትልቅ አስተዋጽኦ ፈጥረውልኛል። ለዛም ይመስለኛል ወደዚህ ነገር እንድሳብ እንድገባበት ያደረግኝ። ትደነቅ አሁን ደረስኩበት ለምትለው ደረጃ እንድትደርስ የረዳት የህፃናት ማሳደጋ እንደሆነም ተናግራለች። እኔ ያው አባቴን ያው እናቴንም ሳጣ ያው ወደ ማሳደጊያ ነው የገባሁት። ያው በገባሁበት ወቅት ያው በጣም የደገፉኝ አበኒ ዘ ህፃናት ማሳደጊያ በጣም ትልቅ አስተዋጽኦ በህይወት ትልቅ አስተዋጽኦ የፈጠሩልኝ እነሱ ናቸው። እንዲህ በኮንፊደንስ እንደት እንዳወራ ነፃነት እንዲኖረኝ አድርገውን ያሳደጉኝ የምፈልገውን ነገር እንደ ማንኛውም ቤተሰብ አስተዳደግን አሳደገው ለዚያ ድረሱኝ ያው እነሱ ትልቅ ሚና ፈጥረውልኝ በህይወቴ። የኢትዮጵያ ፓርላማ አባል መሆኗም አባቷ ሳሳኩ አልፈ የምትላቸውን ጉዳዮች ለማህበረሰቡ ለማሳካት በር ከፍቶልኛልም ብላለች። ለእኔ ትልቅ ትልቅ እድል ነው። ምክንያቱም ከዚህ በፊት አባቴ እዚህ ቦታ ላይ ነበረ እና የአባቴን ቦታ በመተካቴ በጣም ትልቅ ደስታን የሚሰማኝ ያው ከአባቴ በላይ የሆነ ስራ መስራት እንዳለብኝ ነው የሚሰማኝ። እና ያው እዚህ በመድረሴ ደግሞ ፈጣሪን ላመሰግን እወዳለሁ ስለ ሱርማ የምታውቃቸውን ለቪኦኤ ገቢና የተናገረችው ትደነቅ ሱርማ በተለያዩ ምክንያቶች ወደኋላ ይቅርና ድጋፍ የሚያስፈልግ አካባቢ መሆኑን ገልጻ፣ ግና ብዙ የቤት ስራዎች እንደሚጠብቃትም ገልጻለች። ያው ትልቁን እኔ የማድረግ ሀሳብ ህልምም ያለኝ አንደኛ መሰረታዊ የሆነ ፍላጎት አለ ለህዝቡ ወደኛ አካባቢ አሁን እንደፈለግ የመጓጓዣ መንገድ የለም። በቂ የትራንስፖርት ስለሌለ ያ ነገር ቅድማ የመሰጥበት ዋና አላማዬ ነው። ሁለተኛው ደግሞ የአካባቢ ሰላምና ጸጥታ ያስፈልጋል ያኛው ላይ በጣም ትኩረት የምሰጠባቸው ነገሮች ዋነኞቹ ሁለቱ ናቸው ግን እሱ ሲስተካከል ደግሞ ወደ ሌሎች የሚሰራባቸው ነገሮች ደግሞ አሉ ዋነኛው ግን እነዚህ በጣም ዋና እና መሰረታዊ ነገሮች ናቸው ለኔ ትደነቅ ራሷ ከሱርማ ብሔረሰብ ሴቶች ውስጥ በትምህርት ዩኒቨርሲቲ ገብታ በዲግሪ የተመረቀች የመጀመሪያ ሴት መሆኗን ትናገራለች በብዛት ሱርማ የምታወቀው ባህሎች አሉት። የራሱ የሆነ ባህሎች አሉት። ያበላል ዘይቤ አላቸው። የሚጫወቱት ጨዋታዎች አሏቸው፣ ጌሞች አላቸው። ለምሳሌ የድንጋ ጨዋታ አለ። ወንዶች ተጋጥበው አንድ ሴት ልጅን የሚያገቡበት ጌሞች አሉ። ያመጋገባቸው ደግሞ በብዛት ገንፎ በጎመን ነው የሚበሉት። የበቆሎ ገንፎ ያንን ነው የሚጠቀሙት ያው በሌላ ነገር ደግሞ አለባበሳቸው ከሌላው አካባቢ ለየት ያለ ነው። ግን እነዚህ እነዚህ ነገሮችን መቅረፍ ያለብን ይመስለኛል። ስትደነቅ ያሳደጓትን ያስተማሯትና እዚህ ቦታ ላይ እንድትደርስ ያደረሷትን ማካላት አመስግናለች አቤነገር ህጻናት ማሳደግ ያለ ያሉ በሙሉ ማመስገን ፈልጋለሁ። አባቴን፣ እናቴ አቻርጋዬላ ማሚንም ማመስገን ፈልጋለሁ። ትልቅ አክብሮትና ምስጋና ለእነሱ ማቅረብ ፈልጋለሁ። እንዲሁም በአካባቢው ሲደግፉኝ የነበሩ አርብታደር ሀላፊ ሆነ አቶ ኩ ታምሮን ማመስገን ፈልጋለው። የጓደኞች፣ የቤተሰቦች ጓደኞች ላመሰክናቸው ወታሉ ለወጣቶች የምታስተላለፊ መለካለ ትደነቅ አዎ አሬ ወጣት ስለሆንኩኝ ያው ተስፋ መቅረጥ እንደሌለባቸው ነው መናገር ፈልገው። መቼት ሁሉም ሰው የሚያልፍበት ነገር አለ እና እሱን ነገር በፍርሃት መሸሽ የለባቸው፣ መጋፈጥ ያንን ነገር መጋፈጥ እንዳለባቸው እና ማለፍ እንደሚችሉ እንዲያስቡ ፈልጋለሁ። እንዲሁም እባካችሁ ሴቶች በተለይ እንደዚያ ነገሮችን መሸሻሁን ትክክለኛ መንገዳችሁ መርጣችሁ በትክክለኛው መንገድ እንዲሄዱ ነው መልዕክቴን ማስተላለፍ የምፈልገው ለአሜሪካ ድምፅ ራዲዮ ዮናታን ጆርጅስ አዋና። We'll a man whos a አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍላቸው የነበረው የእሁድ ምሽት የጋቢና ቤ መሰናደው እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛ መርሃ ግብራችን የምንመለስ ይሆናል። አብራችሁን ስለነበራችሁ እያመሰገንን በዚሁ የምንሰናበታችሁ ኤደን ገረመው በመስተንግዶው፣ ኤልያስ አስማረ በቅንብሩ በመሆኑ ደናደሩ